ከቀድሞዋ የሶቪየት ህብረት ግዛቶች አንዷ የነበረችው ቤላሩስ ምስራቅ አውሮፓ የምትገኝና ከአምስት ሀገራት ጋር የምትዋሰን የባህር በር የሌላት ሀገር ናት። በ1990 በጎርጎረሳዊ አቆጣጠር ከሶቪየት ህብረት ተነጥላ ራሷን የቻለች ሀገር የሆነችው ቤላሩስ በስተ ምስራቅና ሰሜን ምስራቅ ከሩሲያ፣ በስተ ደቡብ ከዩክሬን፣ በስተ ምዕራብ ከፖላንድ፣ በስተ ሰሜን ምዕራብ ደግሞ ከሊቱዌኒያና ከላቲቪያ ጋር ትዋሰናለች። ከሶስት የአውሮፓ ህብረት አባላት ጋር ድንበር የምትጋራው ቤላሩስ የህብረቱ አባል የመሆን ፍላጎት የላትም። ይህች ሀገር ካለፈው አመት አንስቶ ከአውሮፓ ህብረት ጋር ከፍተኛ ውዝግብ ላይ ናት። ውዝግቡ ተካሮ በቀጠለበት በዚህ ወቅት ላይ የአውሮፓ ህብረት የውጭ ጉዳይ ሚኒስትሮች ትናንት በቤላሩስ ላይ ለአምስተኛ ጊዜ ማዕቀብ ለመጣል መወሰናቸውን የህብረቱ የውጭ ጉዳዮች ኃላፊ ጆሴፕ ቦሬል አስታውቀዋል። ቦሬል እንዳሉት ማዕቀቡ ህብረቱ በተደራጀ መንገድ ስደተኞችን ወደ አውሮፓ ህብረት አባል ሀገራት የማስገባት ጥረት ታደርጋለች ሲል በሚከሳት በቤላሩስ ባለስልጣናትና በተለይም ከመንግስቱ ጋር ይተባበራሉ በተባሉ አየር መንገዶች ላይ ጭምርም ነው የሚጣለው። በዚህ ማዕቀብ ከተለያዩ ሀገራት ሰዎችን ወደ ቤላሩስ የሚያመጡና ከዚያም ወደ አውሮፓ ህብረት አባል ሀገራት ድንበሮች የሚያሸጋግሩ በረራዎችን በማመቻቸት የሚሳተፉ ተጨማሪ ሰዎች ላይ እገዳ መጣል እንችላለን። ከዚሁ ጋር ለአምስተኛ ጊዜ በሚጣለው አዲስ የማዕቀብ ማዕቀፍ ላይ ተስማምተናል። ይህ ማዕቀብም በሚቀጥሉት ቀናት ይጠናቀቃል። ቦሬል በትናንቱ መግለጫቸው እንዳስረዱት ማዕቀቡ ቁጥራቸውን በውል ባልጠቀሷቸው ሰዎች ላይ ተጽዕኖ ያደርጋል። የአውሮፓ ህብረት የቤላሩስ ፕሬዝዳንት አሌክሳንድር ሉካሼንኮ ባለፈው አመቱ የቤላሩስ ምርጫ ሰበብ የአውሮፓ ህብረት በሀገራቸው ላይ ማዕቀብ መጣሉን ለመበቀል ስደተኞችን ወደ አውሮፓ ህብረት በማስገባት ህብረቱን ለማናጋት እየሞከሩ ነው ሲል ይከሳል። ሉካሼንኮ በበኩላቸው ህብረቱ ወስዳለው ያላቸውን የማዕቀብ እርምጃዎች አጣጥለው ሀገራቸው በተደራጀ መንገድ ስደተኞችን ወደ ህብረቱ አባል ሀገራት ለማስገባት ትጥራለች መባሉን አስተባብለዋል። ይልቁንም ሉካሼንኮ ሀገራቸው በአንጻሩ ስደተኞቹ ወደ የመጡበት እንዲመለሱ እየጣረች መሆኑን ነው ያስረዱት። በአሁኑ ጊዜ ከሶሪያ፣ ከኢራቅ፣ ከአፍጋኒስታን እና ከሌሎች ጦርነት ከሚካሄድባቸው የእስያ ሀገራት ቤላሩስ የመጡ በብዙ ሺዎች የሚቆጠሩ ስደተኞች ቤላሩስና ፖላንድ ድንበር ላይ ይገኛሉ። ስደተኞቹ የሰሜኑ ንፍቀ ክበብ ክረምት እየበረታ በሄደበት በዚህ ወቅት ላይ በብርድ በምግብና ውሃ እንዲሁም በመጠለያ እጦት እየተሰቃዩ ነው። ከመካከላቸው የዘጠኝ ሰዎች ህይወት አልፏል። ካለፈው ነሐሴ አንስቶ ድንበር ላይ የፈሰሱትን እነዚህን ስደተኞች ቤላሩስ በአጸፋ እርምጃ የፖለቲካ መሳሪያ አድርጋ እየተጠቀመችባቸው ነው ሲል የአውሮፓ ህብረት ይከሳል። የዶችቨለው የብራሰልስ ዘጋቢ ገበያው ንጉሴ እንደሚለው የስደተኞቹ ቁጥር ከ10ሺህ በላይ ይገመታል። ለተፈጠረው የስደተኞች ቀውስ ቤላሩስን ተጠያቂ ያደረገው የአውሮፓ ህብረት ለአምስተኛ ጊዜ በሚጥለው ማዕቀብም አየር መንገዶችንና ተያያዥ የጉዞ ድርጅቶችን የመንግስት ባለስልጣናትንም ኢላማ አድርጓል። በአሁኑ ወቅት እንደሚታወቀው ከአስር ሺህ እስከ ሀያ ሺህ የሚሆኑ ስደተኞች በነዚህ በፖላንድና ቤላሩስ፣ በላቲቪያ፣ እስቶኒያ እና በቤላሩስ ድንበሮች ካምፕ ሰርተው ለመግባት ሙከራ እያደረጉ ነው ያሉት እና ከፍተኛ ውጥረት ፈጥሯል። ስለዚህ ይህ ሁሉ ሆን ተብሎ በቤላሩስ እየተደረገ ነው ያለው እና እርምጃ መውሰድ አለብን በቤላሩስ እንደውም ሰላሳ በሚሆኑ የቤላሩስ ባለስልጣኖች ላይ የቤላሩስ አየር መንገድ የጉዞ ወኪሎች ላይ በእነዚህ ሁሉ ማዕቀብ እንጥላለን የሚል ውሳኔ ነው ያሳለፉት። እንግዲህ የስደተኞችን መጉረፍ ለመከላከል ሀያ ሰባቱ የህብረቱ አባል ሀገራት ከአሁኑ ማዕቀብ አስቀድሞ በጎርጎሮሳዊው ነሐሴ ሁለት ሺህ ሀያ በተካሄደው በአወዛጋቢው የቤላሩስ ምርጫ ሰበብ በቤላሩስ ከፍተኛ ባለስልጣናት ላይ ማዕቀቦችን ጥለዋል። ከቤላሩስ ጋር የምትዋሰነው የህብረቱ አባል ሀገር ፖላንድ ስደተኞች ድንበሯን አልፈው እንዳይገቡ 15 ሺህ ወታደሮቿን በተጠንቀቅ አስፍራለች። ይህ አሃዝ የድንበር ጠባቂዎችንና የፖሊሶችን ቁጥር አይጨምርም። የፖላንድን እርምጃ አንዳንድ የህብረቱ አባል ሀገራት ደግፈዋል። ህብረቱ በቤላሩስ ላይ ማዕቀቡን ማጠናከሩ ፖላንድን አስደስቷል። የሉካሼንኮ አገዛዝ ተቃዋሚ ፖላንድ የቤላሩስን ተቃዋሚዎች አስጠግታለች። ይህም በሁለቱ ሀገራት መካከል አለመግባባቱን አባብሷል። የቤላሩስ ተቃዋሚዎች የምርጫ ተወዳዳሪዎች የነበሩ ተቃዋሚዎቹ በዋናነት ቤዝ ያደረጉት ፖላንድ ነው። ስለዚህ ቤላሩስን ልክ እንደ አውሮፓ ህብረት አባል ብቻም ሳይሆን እንደ ሀገርም የበለጠ ሉካሸንኮን አገዛዝ ትቃወማለች። አንድ ሁለተኛ ነገር አብዛኛው ደንበሩ ወደ ፖላንድ በፖላንድ አድርጎ ወደ አውሮፓ ለመሄድ በማሰብ ስደተኞች ካምፕ ያደረጉት በፖላንድና ቤላሩስ ድንበር ነው። በሌሎችም የተደረገ ቢሆንም እዚህኛው ያለ ይበዛል። ስለዚህ ፖላንድ በዚህ ጉዳይ ላይ ወታደሮቿን በማሰማራት ሰዎቹ እንዳይገቡ አጥርም በማጠር ለመከላከል የአውሮፓ ህብረትን እርዳታ ሁሉ እያደረገች ነው። አንዳንድ መንግስታትም ከፖላንድ ጎን እንቆማለን የሚል የሶሊዳሪቲ አስተያየትም ድጋፍም እያደረጉ ነው። ስለዚህ ፖላንድ እንግዲህ ዋናው ቀጥተኛ የሆነ ከቤላሩስ ጋር የምትገናኘው ሀገር እና በሁለቱም ሀገር ደግሞ ከዚህም ቀደም በዚህ በተቃዋሚዎች እና በፖለቲካው ምክንያት ለየት ያለም ተቃውሞም ስላለ የተካረረ ይመስላል። በድንበሩ መዘጋት በስደተኞች ላይ የሚደርሰው እንግልት የአውሮፓ ህብረትን ትዝብት ላይ ጥሏል። በሀገራቸው የሚካሄዱ ጦርነቶችን ሸሽተው ተገን ፍለጋ አውሮፓ ለደረሱ ሰዎች ህብረቱ ፊቱን ማዞሩ ከእሴቶቹ አንዱ ተደርጎ የሚወሰደውን ሰብአዊ መብቶችን ማክበርን በመጣስ እያስተቸው ነው በዚህ የተነሳም ከተባበሩት መንግስታት ድርጅት ሳይቀር ስሞታ ቀርቦበታል ሉካሼንኮን ስደተኞችን የፖለቲካ መሳሪያ አድርገዋል ሲል የሚከሰው ህብረቱ ራሱ የስደተኞችን ይዞታ ግምት ውስጥ ባለማስገባት ለችግሩ በሚሰጠው ፖለቲካዊ መልስ መተቸቱ መቀጠሉን ነው ገበያው የሚያስረዳው የአውሮፓ ህብረት በዚህ እርምጃ በጣም እየተወቀሰ ነው ምክንያቱም እንደገለጽሽው ይሄ የስደተኞች በየትም የሚመጡ በየትም አንድ አገሩን ለቆ ተሰዶ ስደት ለሚጠይቅ ሰው በመጀመሪያ ደረጃ መስተናገድ ነው ያለበት። ጥያቄውን ሊሰማ ይገባል፣ ሊስተናገድ ይገባል። በአግባቡ ጥያቄ እና ተገን ለሚያስፈልጋቸው ተገን ይሰጣል፣ ለማያስፈልጋቸው ደግሞ በአግባቡ ሊመለሱ የሚችልበት ሁኔታም ካለ እርምጃ ይወሰዳል። ይህ ሁሉ ግን በአግባቡ ሰዎችን መቀበል የመጀመሪያው ደረጃ ነው መደረግ ያለበት። ይህ ግን እየሆነ ባለመሆኑ እንዳልሽው በሺ የሚቆጠሩ ሰዎች በዚህ የአየር ንብረት የአየር ጠባይ እያደሩ እያዋሉ ሰዎችም እየሞቱ ነው ያለው እና በዚህ በኩል የሰብአዊ መብት ድርጅቶች የተባበሩት መንግስታት የስደተኞች ጉዳይ እና የሰብአዊ መብት ኤጀንሲዎች ጭምር የአውሮፓ ህብረትን እያወገዙ ይሄንን እርምጃ ከሰብአዊነት አንጻር አይተው በዓለም አቀፍ የሰብአዊ እና የስደተኞች ህግ መሰረት ትሪት ማድረግ አለባቸው። ሁለቱም አሁን የፖለቲካ መሳሪያ ነው ያደረጉት። እነዚህም የሰብአዊነትን የፖለቲካ እነሱ ሉካሸንኮ የፖለቲካ መሳሪያ አድርጓቸዋል ሲሉ እነሱም ደግሞ ልክ በተመሳሳይ መልኩ የጸፋ የፖለቲካዊ ምላሽ እየሰጡ የሰዎቹን መብትና አሁን ያሉበትን ሁኔታ ከግምት ውስጥ ያላስገባ በመሆኑ ከፍተኛ ወቀሳ፣ ትችት አለ። የሆነ ሆኖ ግን የአውሮፓ መንግስታት በመሰረቱ እንዲህ አይነቱ የሰብአዊነትንና እሴቶቻችን የሚሏቸውን ነገሮች አስፈላጊ ሲሆን ይጥሷቸዋል በመባል እየተወቀሱ ነው ያለው እና አሁንም በዚህ በደንበር ላይ ያሉትና በችግር ላይ ያሉት ሰዎች እንዴት ነው ሊቃለል የሚችለው የሚለው መፍትሄ የሚያገኝ አይደለም። አሁን በሳንክሽኑ ወይም በማዕቀቡ ምናልባት የሚመጡትን ሰዎች ወደፊት ለመቀነስ ይቻል ይሆናል። ግን ድንበር ላይ አሁን ካምፕ ሰርተው በውርጭ እና በብርድ የተሰቃዩ ያሉትን ሰዎች ችግር ያቃላሉ የሚለው እስካሁን መልስ የለውም። በዚህ የተነሳም የአውሮጳ ህብረት ድንበሩ ላይ የሰብአዊ መብት ጥሰት በመፈጸም በመብት ተሟጋቾች መከሰሱ ቀጥሏል። የህብረቱ አባል ሀገራት በራቸው ላይ ለሚገኘው ለዚህ ችግር የበኩላቸውን መፍትሄ ለመሻት መጣራቸው ግን አልቀረም። የጀርመን መራሂተ መንግስት አንጌላ ሜርክል ችግሩን ለማቃለል በሚቻልበት መንገድ ላይ ከሉካሼንኮ ጋር ተነጋግረዋል። የፈረንሳዩ ፕሬዝዳንት ኢማኑዌል ማክሮን ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር መክረዋል። ስደተኞቹ ፈቃደኛ ከሆኑም ወደ መጡበት ሀገር ለመመለስም እየተሞከረ ነው። በዚህ ረገድ የኢራቅ መንግስት ጥረቱን ለማሳካት እንደሚተባበር አስታውቋል። ሆኖም ገበያው እንደሚለው ይህ ብቻውን መፍትሄ ሊሆን አይችልም። ብዙዎቹ ስደተኞች የመጡት ከኢራቅ ብቻ ሳይሆን ከየመን፣ ከአፍጋኒስታን፣ ከሶሪያ ነው። እነዚህ ሀገሮች እነዚህ ሰዎች ተመለስ በተጨባጭ ችግር ያለባቸው ናቸው። ሀገሮቹም ጋር በዚህ ሁኔታ ስምምነት አድርጎ ለመመለስ ስለመቻሉ እርግጠኞች አይደሉም። ስለዚህ እነዚህ ብዙዎቹ ሰዎች ሊመለሱ ፈቃደኛ አለመሆን ብቻ ሳይሆን ሊመለሱ የሚችሉበት ሀገርም አስተማማኝ ሀገርም የላቸውም። ስለዚህ የግድ ችግሩ እዚሁ አካባቢ ሰብአዊ የሆነ መፍትሄ ካልተገኘለት በስተቀር ኦረዲ የደረሱትን ቢያንስ ማለት ነው አስቸጋሪ ሁኔታ እንደሚሆን ነው። ኢራቅ ምናልባት በተወሰነ ደረጃ ልትመልስ የምትችለው በጣም ጥቂቶቹን እና የራሷን ስደተኞች ነው። ሶሪያ፣ የመን እና አፍጋኒስታን ግን ስምምነት ተደርጎ ይመለሳሉ የሚለው በጣም አስቸጋሪ ሁኔታ ነው ያለው። በዚህም ምክንያት እንግዲህ አሁን እንደገለጽኩት መሪዎቹ እንደ አውሮፓ ህብረትን ብቻ ሳይሆን በግል አሁን የጀርመንም የፈረንሳውን መሪ ከፑቲን ጋር የሚያደርጉት ውይይት ችግሩን ማቃለል የሚቻልበት መንገድ የሚኖር ካለ በማለት ነው የሚታይ ነው የሚሆነው እንጂ እንደተገለጸው ዝም ብሎ ስደተኞችን አስገድዶ አውሮፕላን አስገብቶ መመለስ እንኳ ቢፈለግ ተቀባይ ሀገር ስለመኖሩ ለነዚህ ስደተኞች አጠራጣሪ ነው። አድማጮች፣ የዛሬው አውሮፓና ጀርመን ዝግጅታችን የስካሁኑ ነበረ። ሳምንት በሌላ ቅንብር እንገናኛለን። እስከዚያው ደህና ቆዩን።